የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ምሽት ዝግጅታችን አሁን ጀመረ። በአማራ ክልል በቀጠለው ግጭት ሰሜን ወሎ ላይ ንጹሐን ዜጎች መገደላቸው ተገለጸ። ሰማቾቹ እንግዲህ ከስድስቱ አንዱ ብቻ ነው የስጋ ዝንግና ራቅቃላ ያለው እንጂ አምስቱ አንድ ቤተሰብ ነው። እንቅስቃሴው ከህብረተሰቡ ውስጥ ለውስጥ ስለሚያደርጉት እነዚህ ከመንግስት በተቃራኒ የሚታገሉት ኃይሎች ወደዚያ እንቅስቃሴ ሲደረግ፣ እንደገና ከመከላከያ ደግሞ የሚደረጉት ግብረ መልሶች የረጅም ርቀት አንዳንድ መሳሪያዎች ሲጠቀም ያው ታርጌትት ያለመሆንና ሚሲንግ ሊያጋጥም ቀደም ሲል የሰማችኋቸው የሟች ቤተሰብ የአካባቢው ነዋሪዎችና የወረዳው አስተዳዳሪ ሻለቃ ያሬዳ አባትን ተከታትለው ነው የአሜሪካ ድምፅ የተናገሩትን ነው። ይህንን የተመለከተው ዘገባ በእለቱ በምሽቱ የአብይ ደስ ወደ እናንተ የሚደርስ ነው የሚሆነው ሌሎች የሀገር ውስጥና እንዲሁም ዓለም አቀፍ ዘገባዎችም በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን ማክሰኞ ሐምሌ 9 2016 ዓ ም የምሽቱ የአሜሪካ ድምፅ ዝግጅታችን አሁን ይጀመራል። አስማማየን እያስተናገድኳችሁ ምሽትን ከእናንተ ጋር ነው የማመሸው። ለዓለም ክልሰባሰቡ ዜናዎች ደግሞ አሉላ ከበደ እዚህ አብሮኛል። የስቱዲዮን ቅንብር ይመራለን ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ ዌብሳይቶቻችን አማሀሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አትቪ አማሪክ ላይ በቀጥታ የተከታተላችሁ ከኛ ጋር አብራችሁን ማምሸት ትችላላችሁ። አሁን ከአለም የተሰባሰቡ ዜናዎች ነመራችሁ አሉላ ይጠበቃችኋል። ጤና ስጥልኝ፣ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን የኬንያ ፖሊስ ናይሮቢ ውስጥ በሰላማዊ ሰልፈኞች ላይ በቀጥታ ተኮሰ። ካጋሜ 99 በመቶ ድምፅ አግኝተው ለአራተኛ ጊዜ ተመረጡ። እስራኤል በጋዛ የከፈተችውን ወታደራዊ ጥቃት መቀጠሏ ተዘገበ። የሚሉት ይገኙበታል። ወደ ዝርዝሩን ዘልቃለን። የኬንያ ፖሊስ ናይሮቢ ውስጥ በሰላማዊ ሰልፈኞች ላይ በቀጥታ መተኮሱ ተገለጠ። በኬንያ በዛሬ ሁለት በተካሄደው የጸረ መንግስት ተቃውሞ እንቅስቃሴ ወቅት ፕሬዚዳንት ዊሊያም ሩቶ ከስልጣን እንዲወርዱ በሚጠይቁ ሰልፈኞችና በፖሊስ መካከል በተቀሰቀሰ ግጭት አንድ ሰው መገደሉን ሮይተርስ ዘግቧል። የአገሪቱ ሸንጎ አቅርቦት የነበረው የግብር ማሻሻያ ረቂቅ ሕግ በመቃወም ከአንድ ወር በፊት የተቀሰቀሰው ህዝባዊ ተቃውሞ ሩቶ ቅዱን ውድቅ አድርገው አብዛኛውን የካቢኔያቸውን አባላት ካሰናበቱም በኋላ አላቆመም። የተቃውሞ አድራጊዎቹ ሩቶ ስልጣናቸውን እንዲለቁና ሙስና እንዲያበቃ እንዲሁም መልካም አስተዳደር እንዲሰፍን የስርዓት ለውጥ እንፈልጋለን ሲሉ ይደመጣሉ። ይህ በእንዲህ እንዳለ እስካሁን የተካሄዱት የተቃውሞ እንቅስቃሴዎችን ተከትሎ በተቀሰቀሱ ግጭቶች ሀምሳ ያህል ሰዎች መገደላቸውን በመንግስት የሚደገፈው የኬንያ የሰብአዊ መብቶች ብሔራዊ ኮሚሽን አስታወቀ። በተያያዘ ሌላ ዜና ከዋና ከተማይቱ ናይሮቢ ደቡባዊ ዳርቻ ከምትገኘው የኪቲንጌላ ከተማ ድንጋይ በመወርወርና ጎማ በማቃጠል ሩቶ ከስልጣን ይውረዱ የሚል መፈክር ያሰሙ በነበሩ ተቃውሞ አድራጊዎች ላይ ፖሊስ ተኩስ መክፈቱን ሮይተርስ አመልክቷል። ተባብሶ የቀጠለው የሱዳን የፖለቲካ ቀውስ ቁጥራቸው ሃምሳ ሺህ የሚጠጋ ሱዳናውያን በምስራቅ ሱዳኗ ገዳሪፍ መጠለላቸውንና በመጪዎቹ ቀናት ውስጥም ተጨማሪ ተፈናቃዮች ይደርሳሉ ብሎ እንደሚጠብቁ የዩኒሴፍ ባለሥልጣናት ትላንት አስታውቀዋል። ዓለም አቀፉ የሕፃናት መርጃ ድርጅት ዩኒሴፍ ፕሮግራም አስተባባሪ ሲናገሩ የአገር ውስጥ ተፈናቃዮች ማዕከል ካለፈው ሐምሌ ሁለት አንስቶ አራት መቶ ሕጻናትን መመዝገቡን አመልክተዋል። ወደ ነጻ ምርጫ በሚደረግ ሽግግርና ተዋጊ ኃይሎችን የማዋሃድ እርምጃ ከተመለከቱ ጉዳዮች ጋር በተያያዘ በሱዳን ጦር ሰራዊትና በፈጥኖ ደራሽ ኃይሉ መካከል ባለፈው ዓመት የሚያዝያ ወር የተቀሰቀሰውን ውጊያ ተከትሎ 25 ሚሊዮን ህዝብ ከሱዳን ህዝብ ገሚስ ያህሉም ማለት ነው እርዳታ የሚሻ መሆኑን የተባበሩት መንግስታት ድርጅት ባለስልጣናት ይፋ አድርገዋል። የረሃብ አደጋ እያንዣበበ መሆኑን ያስጠነቀቁት እነኚሁ ባለሥልጣናት አክለውም አስር ሚሊዮን ሱዳናዊያን ቀያቸውን ጥለው መሰደዳቸውን ጠቁመዋል። በሌላ ዜና የሰላማዊ ዜጎችን ደህንነት ለማስጠበቅና ለተረጂዎች የነፍስ አድን እርዳታ ለማድረስ የሚያስችል ሁኔታ ለመፍጠር ለታለመ የተኩስ አቁም ስምምነት ተፋላሚውን ወገኖች ለማደራደር ላለፈው ሐሙስ ጄኔቫ ላይ ተይዞ ለነበረው በመንግስታቱ ድርጅት የተመራ ድርድር አንደኛ ወገን ብቻ መገኘቱ ተገልጧል። የትኛው ወገን ሳይገኝ እንደ ቀረ የጠየቀው የጄኔቫ የሚገኘው የመንግስታቱ ድርጅት ጽህፈት ቤት ቃል አቀባይ ግን የቡድኑን ማንነት ይፋ ከማድረግ ተቆጥበዋል። ካጋሚ በ99 በመቶ ድምጽ ለአራተኛ ጊዜ ተመርጠዋል። ሩዋንዳ የሩዋንዳው ፕሬዚዳንት ፖል ካጋሜ ሁለት እጩዎች ብቻ ተፎካካሪያቸው ሆነው እንዲቀርቡ በተደረገበት ምርጫ ከፊል ውጤት ከመራጩ ሕዝብ 99 ነጥብ አንድ አምስት በመቶ የሆነ ድምፅ በማግኘት ያቺን ሀገር ለአራተኛ የስልጣን ዘመን ለመምራት እየተሰናዱ ነው። ትንሽቱን አፍሪካዊት ሀገር ለሶስት አስር ሰዓት በጠንካራ ክንድ በፕሬዚዳንትነት ያስተዳደሩት ካጋሜ በትላንቱ ምርጫ የማሸነፋቸው እጣ ያልተጠበቀ አልነበረም። ይሁንና የምርጫ ጣቢያዎች ከተዘጉ ሰባት ሰዓታት በኋላ የአገሪቱ የምርጫ ኮሚሽን ያወጣው ከፊል የምርጫ ውጤት ዘጠና ዘጠኝ ነጥብ አንድ አምስት በመቶ ድምፅ ማግኘታቸውን ይፋ አድርጓል። የአሁኑ ውጤት የዘጠና ዘጠኝ ነጥብ ሰባ ዘጠኝ በመቶውን መራጭ ድምፅ ካገኙበት ከሰባት አመታት በፊት ከተካሄደው ምርጫ ከነበረውም የላቀ መሆኑ ተመልክቷል። እስካሁን ተጠናቆ ከገባው ሰባ ዘጠኝ በመቶ የመራጭ ድምፅ የዲሞክራቲክ ግሪን ፓርቲው እጩ ፍራንክ ሀቢኔዛ ዜሮ ነጥብ አምስት ሶስት በመቶ ሲያገኙ በግል የተወዳደሩት ፊሊፕ ሃይፓናማ የዜሮ ነጥብ ሶስት ሁለት በመቶ ብቻ ማግኘታቸውን ይፋ የተደረገው ውጤት አመልክቷል። የከፊል ምርጫው ውጤት ይፋ መደረጉን ተከትሎም የስልሳ ስድስት አመቱ ካጋሜ ከፓርቲያቸው የሩዋንዳ አርበኞች ግንባር ዋና ጽህፈት ቤት ሆነው ባሰሙት ንግግር ለተጨማሪ አምስት ዓመታት የሥልጣን ዘመናቸውን ያራዘመላቸውን የሩዋንዳ ሕዝብ አመስግነዋል። የምርጫ ውጤቶች በጣም ከፍተኛ ነጥብ የሚያመለክቱ አሀዞች ብቻ አይደሉም። መቶ በመቶ የሆነ ውጤት ቢሆንም ስለ ቁጥር ብቻ አይደለም፣ ይልቁንም ሕዝብ ያለውን እምነት የሚያሳይ እንጂ ያ ደግሞ በጣም አስፈላጊ ጉዳይ ነው ብለዋል ካጋሜ። ሁሉንም ችግሮች በጋራ መፍታት እንደምንችል ተስፋ አለኝ ሲሉም እምነታቸውን አንጸባርቀዋል። አድማጭ ተመልካቾቻችን፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የሰዓቱን ያለም ዜና ነው። እስራኤል በጋዛ የከፈተችውን ወታደራዊ ጥቃት መቀጠሏ ተዘገበ። የእስራኤል ጦር ኃይል በጋዛ ሰርጥ የተከፈተውን ወታደራዊ ዘመቻ በአየርና በምድር የሚያካሄዱ ጥቃቶቹ ቀጥሏል። በማዕከላዊ ጋዛ በሚገኘው የአልማ ጋዚ የስደተኞች መጠለያ ውስጥ ያለ አንድ የመኖሪያ ቤት በእስራኤል የአየር ድብደባ መመታቱን ተከትሎ በጥቃቱ የተገደሉ አምስት ፍልስጤማውያንን አስከሬን ማግኘታቸውን የጋዛ ጤና ባለስልጣናት አስታውቀዋል። በአቅራቢያው የሚገኘው የዴይር አል ባላህ ሆስፒታል ባለስልጣናት በበኩላቸው ሶስት ሰዎች በአየር ድብደባው መገደላቸውን ተናግረዋል። አሶሺየትድ ፕሬስ የዜና ወኪል ባጠናቀረው ሌላ ዘገባ መንገድ ላይ የነበረ አንድ ሰው መገደሉንና ሌሎች ስድስት ሰዎች በአየር ድብደባው መቁሰላቸውን አመልክቷል። በሌላ በኩል እስራኤል በሶሪያና ሊባኖስ አዋሳኝ ድንበሮች አካባቢ በትላንትናው ዕለት በፈጸመችው የአየር ድብደባ መሐመድ ባራ ካተርጅ የተባሉ ከፕሬዚዳንት ባሽር አልአሳድና ከአገዛዛቸው ጋር የቅርብ ግንኙነት ያላቸው መሆኑ የተነገረ አንድ በንግድ ስራ የተሰማሩ ሰው ተገድለዋል። ዘገባዎች ጨምሮ እንዳመለከቱት ካተራጂ የተገደሉት ሁለቱን አገሮች ከሚያዋስነው የድንበር አካባቢ ካለ አውራ ጎዳና ላይ የተሳፈሩበት መኪና በተመታበት ወቅት ነው። ካተርጂ በነዳጅ ሽያጭ ስራ የተሰማሩ ባለ ሀብት ሲሆኑ በአሳድ መንግስትና በእስላማዊ ጽንፈኛ ቡድን መካከል የሚደረጉ የንግድ ሽርክናዎችን የማቀላጠፍ ስራ ይሰራሉ በሚል በምትወነጅላቸው ዩናይት ስቴትስ ከዚህ ቀደም ማዕቀብ ተጥሎባቸው ነበር። ይህ በእንዲህ እንዳለ እስራኤል ባለፈው ቅዳሜ ያካሄደችው የአየር ድብደባ ኢላማ እንደነበር የተነገረው የሐማስ ወታደራዊ መሬጣ እስካሁን ያለመታወቁ ተገለጠ። እስራኤል ከአሁን ቀደም በጦርነቱ ለተፈናቀሉ በርካታ ፍልስጤማውያን ደህንነት የተሻለ ቀጠና ነው ብላ ከነበረው ካንዩኒስ ወጣ ብላ በምትገኘው አልማሳዊ ላይ በፈጸመችው የአየር ድብደባ ዘጠና የሚሆኑ ሰዎች መገደላቸውን የአካባቢው ጤና ባለስልጣናት ተናግረዋል። እስራኤል በበኩሏ ጥቃቱ 1200 ሰዎች የተገደሉበትንና ሌሎች 250 ሰዎች የታገቱበትን ሐማስ ባለፈው የመስከረም ወር መገባደጃ በደቡባዊ እስራኤል የፈጸመውን ጥቃት ባቀነባበረው መሐመድ ዲፍ ላይ እየተነጣጠረ መሆኑን አመልክታለች የሐማሱ ጥቃት መነሻ በማድረግ እስራኤል በጋዛ በከፈተችው ወታደራዊ ዘመቻ እስካሁን ቁጥራቸው ከ38500 በላይ የሚሆኑ ሰዎች ሲገደሉ ከ88800 በላይ የሚሆኑ ሌሎች መቁሰላቸውን በሐማስ የሚመራው የጋዛ ጤና ጥበቃ ሚኒስቴር አስታውቀዋል። ይህ በእንዲህ እንዳለ ግብጽ፣ ኳታር፣ የዩናይትድ ስቴትስን ጨምሮ የተኩስ አቁም ስምምነት ለማድረግ ሲጥሩ ቢቆዩም ጦርነት እንዲቆምና ጋዛ ውስጥ በሐማስ ተይዘው የሚገኙትን ታጋቾች መለቀቅ ያካተተ አዲስ ስምምነት ላይ መድረስ ግን እስካሁን አልተቻለም። በመጨረሻም ምስራቃዊ አፍጋኒስታን ውስጥ አርባ ሰዎች በከባድ ዝናብ አስራ ሰባት ሰዎች ደግሞ በተሽከርካሪ አደጋ ህይወታቸውን አጡ። የታሊባን ባለስልጣናት እንዳስታወቁት ምስራቅ አፍጋኒስታን ውስጥ በጣለው ከባድ ዝናብ አርባ ሰዎች ህይወታቸውን ሲያጡ ቁጥራቸው ሶስት መቶ ሀምሳ የሚጠጉ ሌሎች የመቁሰል አደጋ ደርሶባቸዋል። የናንጋንሃር ክፍለ ግዛት ቃል አቀባይ ጨምረው እንዳስረዱት ከሞቱት ውስጥ መኖሪያ ቤታቸው የመኖሪያ ቤታቸው ጣሪያ በላያቸው ላይ የተደረመሱ አምስት የአንድ ቤተሰብ አባላት ይገኙበታል። ሌሎች አራት የቤተሰቡ አባላትም የመቁሰል አደጋ እንደደረሰባቸው ተመልክቷል። በተጨማሪም አራት መቶ የሚደርሱ የመኖሪያ ቤቶችና ስልሳ የኤሌክትሪክ ምሰሶዎች መድ የወደሙ ሲሆን በጠቅላይ ግዛቲቱ ዋና ከተማ የተለያዩ አካባቢዎች የኤሌክትሪክ ኃይል አቅርቦት መቋረጡ ተዘግቧል። በሌላ ዜና አንድ አውቶቡስ ተጎልብጦ አስራ ሰባት ሰዎች ሲገደሉ ሰላሳ አራት ሰዎች ደግሞ መቁሰላቸውን የሀገሪቱ ዜና ማሰራጫ ይፋ አድርጓል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበ ክፍለ ጊዜ ዚህ ላይ አበቃ። መልካም ምሽት። አድማጮቻችን የአምል የ9 2016 ዓ ም የምሽቱ ዝግጅታችን እንደቀጠለ ነው። ቀደም ሲል ከዓለም የተሰባሰቡ ዜናዎች ወደ እናንተ ደረሱ። ለዜናዎቹ አሉላን በጣም አመሰግናለውኝ። በምሽቱ እያስተናገድኳችሁ አብሬያችሁ ቆይታ እያደረግኩ ያለው ታስማማየ ነው ነኝ። እንዲሁም በፕሮግራም ዋና አዘጋጅ ጽዮን ግርማናት፣ የዌብና ማህበራዊ ድረገጽ ፕሮዲሰራችን ደግሞ አባየው ገበያው ናት። አብራችሁን ስላላችሁ እናመሰግናለን። አሁን ቀጥታ ወደ ምሽቱ አብይ ርዕስ እንላት። በሰሜን ወሎ ዞን ጉባ ላፍቶ ወረዳ ውድመን በተባለ ስፍራ በመከላከያ ኃይል እና በፋኖ ታጣቂዎች መካከል ባለፈው ሳምንት አርብ መካሄዱ በተገለጸው የተኩሱ ልውውጥ ስድስት ያልታጠቁ ሰዎች መገደላቸውን የሟች ቤተሰብና የአካባቢ ነዋሪዎች ለአሜሪካ ድምፅ ተናግረዋል። ከሟቾቹ ውስጥ አምስቱ የቅርብ ዝምድና እንዳላቸው አስተያየት ሰጪዎቹ ጠቅሰው ከእነርሱም ሶስቱ አባትና ልጅ መሆናቸውንም አመልክተዋል። የጉባ ላፍቶ ወረዳ አስተዳደር የደረሰውን ጉዳት አምኖ መጠኑን ግን በዝርዝር ከመግለጽ ተቆጥቧል። የወረዳው አስተዳዳሪ ሻለቃ ያሬድ አባተ ከመንግስት በተቃራኒ የቆሙ ሲሉ የጠሯቸው አካላት በዙ መሀል ሳሉ የተኩስ ልውውጥ ስለሚደረግ ባልታጠቁ ሰዎች ላይ ጉዳት መድረሱን አስረድተዋል። መስፍን አድራጊ ዝርዝራለሁ በአማራ ክልል ሰሜን ወሎ ዞን ጉባ ላፍተ ወረዳ 024 ቀበሌ ውድመን በተባለ ስፍራ ባለፈው ሳምንት አርብ ሐምሌ አምስት ቀን 2016 ዓ ም ከረፋዱ አራት ሰዓት ገደማ በፌዴራሉ የመከላከያ ኃይልና በፋኖ ታጣቂዎች መካከል መካሄዱ በተገለጸው የተኩስ ልውውጥ ያልታጠቁ ሰዎች መገደላቸውን አንድ የሟች ቤተሰብ ለአሜሪካ ድምፅ ተናግረዋል። በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁት እኒሁ አስተያየት ሰጪ በመኖሪያ ሰፈራቸው የወደቀ ከባድ መሳሪያ የቤተሰባቸውን አባል ሲያስተናግድና የአካባቢውን ሲቪል ነዋሪዎች ገድሏል ብለዋል። ተሟቾቹ እንግዲህ ከስድስቱ አንዱ ብቻ ነው የስጋ ዝንግና ራቅ ያለው እንጂ አምስቱ አንድ ቤተሰብ ነው ማለት። ያጎት ያክስት ልጅ ቢሆኑም አንድ ቤተሰብ ነው፣ ዝም ብሎ አንድ አካባቢ አንድ ሰፈር ነው። ከነዚህ ሁሉ ከነዚህ አባትና ልጅ ሁለት ልጅ የሞተው የአማራ ሸቱ ከነ ልጆቹ እዛ፣ ተባባይ በላይ የምትባለው ደግሞ ትልቅ ሴት ናት። ወደ ሰባ አመት የሚሆናት እዛው ደግሞ እሷም ያጎት፣ አሁን የዚህ ያጎት ሚስት ናት። ሌላ ደግሞ ሕፃን ልጅ አለ እዛ ውስጥ፣ ሰባተኛው ሰው። አሁን እንግዲህ ሚኪዳን እንዳለ አለም ሕክምና ላይ ነው ወልዲያ እና በእንደዚህ አይነት ሁኔታ ነው እንግዲህ ያለው። በጣም የሚያሳዝነው ሰባት መሪፍ ነው እዛቸው አካባቢ እንግዲህ የወደቀው ከሰባቱ ሶስቱ ሰው ላይ ነው ያረፈው፣ አራቱ ደግሞ መሬት ላይ ነው ያረፈው። በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ያሳሰቡ ሌላው አስተያየት ሰጭም ከባድ መሳሪያው በሰውና በመኖሪያ ቤት ላይ ጉዳት ሲያደርስ በቅርብ ርቀት ላይ እንደነበሩ አስታውሰው የአንድ ቤተሰብ አባላት ከሆኑት በተጨማሪ ሰባት ቤተሰብ የሚያስተዳደር ሌላ ሰውም መግደሉን ጠቁመዋል። ሰባት ቤተሰብ የሚያስተዳድር ልጅ ነው አሁን አንደኛው ውጭ በሰሜን ወሎ ዞን የጉባላ አፍቶ ወረዳ ዋና አስተዳዳሪ ሻለቃ ያሬዳ ባቴ የደረሰውን ጉዳት አምነው የጉዳቱን መጠን ግን በቁጥር ከመጥቀስ ተቆጥበዋል። እንቅስቃሴው ከኅብረተሰቡ ውስጥ ለውስጥ ስለሚያደርጉት እነዚህ ከመንግስት በተቃራኒ የሚታገሉት ኃይሎች ወደዛ እንቅስቃሴ ሲደረግ እንደገና ከመከላከያ ደግሞ የሚደረጉት ግብረ መልሶች የረጅም ርቀት አንዳንድ መሳሪያዎች ሲጠቀም ያው ታርጌትድ ያለመሆንና ሚሲንግ ሊያጋጥም ይችላል። ይሄ ተፈጥሯዊ ነው። አንድ አካባቢ ብክለት ሲኖረው ችግር ሲኖረው፣ ምቹም አይሆነው ለሁሉም ለእንስሳቱም፣ ለሁሉም ስለሆነ ይሄ በጥንቃቄ እንዲደረግ ከህዝብ ጋር ተንዳይል ሰራዊቱም እንዲጠነቀቅ ይሄ ጊዜያዊ መፍትሄ ነው። በዛ ልክ እየሰራ ነውን? አስተዳዳሪው ከመንግስት ተቃራኒ የቆሙ ኃይሎች ሲሉ የገለጿቸው አካላት በህዝቡ መሀል ሳሉ የተኩስ ልውውጥ በመደረጉ ሰብአዊ ጉዳት መድረሱን ቢገልጹም ሁለተኛው አስተያየት ሰጪ ግን በዚህ የአስተዳዳሪው ምላሽ አይስማሙም። አንዴ ጦርነት ገጥሞበት ነበር እንደዚህ ሳ ሁሉ የሚባለው የለም። አሁን እኮ በጣም የሚገርመው ማለት ነው ጦርነት የለም ምንም ምንም በሌለበት በቃ። ሻለቃ ያሬድ ግን አሁንም በአካባቢዎቹ አስተማማኝ ሰላም አለመኖሩን ያመለክታሉ። በእነዚህ ጉዳት በተስተናገደባቸው አሰስመንት ግን መረጃ መሰብሰብ አንችልም፣ ሄደን እንትን ማለት አንችልም። ምክንያቱም መገዳደያ መጠፋፊያ ሆኖ ነው ያለው። ዘላቂ መፍትሄ የሚያመጣው በውይይት በመግባባት ያለን ሀሳብ ወደ ጠረጴዛ ወደ ማዕከል በማምጣት ከመንግስት በተቃራኒ ያሉ ወገኖቻችን በተቻለ መጠን ሀሳባቸውን በጠበንጃ ለመፍታት ማሰቡ አይጠቅምም። ይህን ህብረተሰቡ ተጽዕኖ እንዲያደርግ ምክር ሀሳብ እንዲያቀርቡ በመሰረታዊነት በዚህ አግባብ እንዲፈታ ነው እየተደረገ ያለው። እነሱ ደግሞ በትጥቅ ትግል እናሳካለን የሚሉ እንቅስቃሴዎች ነው ያሉት። በእኛ በኩል ዋናው አቅጣጫ የሚባለው ይሄ ነው። በሰሜን ወሎ ዞን በተለይም በላሊበላ ከተማ እንዲሁም በሐብሩ በቁባ ላፍቶና ሌሎች ወረዳዎች በወታደራዊ ትጥቅ የታገዘ ተመሳሳይ ግጭት በመከላከያ ኃይሉና በፋኖ ታጣቂዎች መካከል በተደጋጋሚ እንደሚቀሰቀስ ለአሜሪካ ድምጽ አስተያየታቸውን የሚሰጡ የአካባቢው ነዋሪዎች አመልክተዋል። በዚህ ግጭትም የሲቪል ሰዎች ሞትና የአካል ጉዳት የንብረት ውድመት መድረሱንና የደረሰ አዝመራ መጥፋቱን ነዋሪዎች ተናግረዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን ተጠባባቂ ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምፅ እንዳስረዱት መስሪያ ቤታቸው በትጥቅ ግጭት አውድ ውስጥ ሆነው ባልታጠቁ ሰዎች ላይ የሚደርሰው ጉዳት እንደሚያሳስበው ደጋግመው ሪፖርት ማውጣቱን አውስተው ያቀረቧቸው ምክር ሀሳቦች ተፈጻሚ ባለመሆናቸው ችግሩ አሁንም መቀጠሉን አስረድ በትጥቅ ግጭት አውድ ውስጥ በርካታ ሲቪል ሰዎች ላይ ከፍተኛ የሰብአዊ መብት ጥሰቶች አሁንም እየደረሰ ነው እንደቀጠለ ነው። ምክንያቱም ግጭቶቹ ዘላቂና ሰላማዊ መፍትሄ እስካላገኙ ድረስ ተመሳሳይ የሰብአዊ መብት ጥሰቶች፣ የሰዎች መሞት፣ አካል ጉዳት፣ የመሰረተ ልማት መውደም እንዲሁም የግለሰቦች ንብረቶች ላይ ጉዳት መድረሱ መቀጠሉ ስለማይቀር አሁንም ሰላማዊና ዘላቂ መፍትሄ የሚገኘው በድርድርና በሰላማዊ ንግግር ስለሆነ እሱ እስከፈጸመ ድረስ አሁንም በስፋት እየተካሄደ ነው። እሱን በተመለከተ ያወጣናቸው ናቸው ምክረ ሐሳቦች አልተፈጸሙም ማለት እንችላለን። አሁንም አመታዊ ሪፖርታችን ላይ እንደገለጽነው። አሳሳቢ ሆኖ እንደቀጠለ ነው። በሲቪል ሰዎች ላይ በመከላከያ ኃይሉ ይደርሳል ስለተባለው የጅምላ ግድያ በሰላሳ ስድስተኛው የህዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ ጥያቄ የቀረበላቸው ጠቅላይ ሚኒስትር አብይ አህመድ በጅምላ ለማሸነፍ የተነሱ ሲሞት ነው ጅምላ ግድያ ተፈጸመ የሚሉት ከዚህ ባለፈ መከላከያው በጅምላ አይገድልም የተ የተፈጸመ ስህተት ካለ ግን ኃላፊነት ወስደን እናርማለን ማለታቸው ይታወሳል። ኢትዮጵያ ፒስ ኦብዘርቫቶሪ የተባለ ድረገጽ ባለፈው ሰኔ 28 ቀን 2016 ዓ ም ለንባባ በቃው ጽሑፉ በሰኔ ወር ብቻ በአማራ ክልል ዘጠኝ ዞኖች ውስጥ በመከላከያ ኃይሉና ና በፋኖ ታጣቂዎች መካከል 81 ግጭቶች እንደነበሩ አስታውሶ አብዛኞቹ ግጭቶች በሰሜን ሸዋ፣ ምዕራብ ጎጃም፣ ሰሜን ወሎ፣ ኦሮሞ ብሔረሰብ አስተዳደር ና አዊ ብሔረሰብ አስተዳደር ዞኖች ውስጥ የተካሄዱ መሆናቸውን ዘርዝሯል። ሪፖርቱ ከፋኖ ቡድን ታጣቂዎች ጋር የትጥቅ ግጭት ከተነሳበት ካለፈው ዓመት ሚያዝያ ወር 2015 ዓም እስከ ዘንድሮ ሰኔ 2016 ዓም ባለው ጊዜ ውስጥ 6 ነጥብ 1 ሚሊዮን የሚደርስ ሕዝብ ለግጭት ተጋላጭ መሆኑን አክሎ ጠቅሷል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አድራጊ የምትከታተሉት ከዋሽንግተን ዲሲ እየተላለፈላቸው የሚገኘውን የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ወደ እናንተ ደረሰ። ቀጥሎ ደግሞ የትንታኔው መጽሔት ወደ እናንተ የሚደርስ ይሆናል። ወደ መጀመሪያው የትንታኔ መጽሔታችን ዘገባ እናልፋለን። በአፋር ክልል አዋሽ ከተማ ባለፈው ሳምንት ቅዳሜ ወደ አዲስ አበባ እየተጓዘ በነበረ ሚኒባስ ታክሲ ላይ በተፈጸመ ጥቃት ሁለት ተሳፋሪዎች መገደላቸው ተገለጸ። የአሜሪካ ድምፅ ያነጋገራቸው የሶማሌ ክልል መንግሥት ቃል አቀባይ ጥቃቱ ሟቾቹ ማንነት ላይ ተመስርቶ የተፈጸመ እንደሆነ ሲገልጹ፣ አንድ የአዋሽ ከተማ ነዋሪ የግድያው መነሻ የግል ጸብ ነው ይላሉ። አዲስ ቸኮል በዚህ ጉዳይ ተጨማሪ አለው። በአፋር ክልል አዋሽ ከተማ ባለፈው ሳምንት ቅዳሜ ሐምሌ 6 ቀን 2016 ዓ ም ከጅጅጋ ወደ አዲስ አበባ ይጓዝ በነበረ ሚኒባስ ታክሲ ላይ በአንድ ታጣቂ ተፈጸመ በተባለ ጥቃት የሁለት ሰዎች ህይወት ማለፉን የአሜሪካ ድምጽ ያነጋገራቸው ተሳፋሪዎች ገልጸዋል። አቶ በድሪ ሙሳ ዩሱፍ የተባሉ ተሳፋሪ በመኪና አደጋ ጉዳት የደረሰበት ወዳጃቸውን ለተሻለ ህክምና ከጅጅጋ ወደ አዲስ አበባ ይዘው በሚኒባስ ታክሲው እየተጓዙ እንደነበር ጠቅሰው አዋሽ ከተማ ላይ ሲደርሱ ድንገተኛ ጥቃቱ እንደተፈጸመባቸው አስረድተዋል። በሃርቲሼክ ከተማ የመኪና አደጋ የደረሰበትን ወዳጃችንን ይዘን ለከፍተኛ ህክምና ወደ አዲስ አበባ እየተጓዝን ነበር። አዋሽ ከተማ ስንደርስ ለምን እንደሆነ ባልገባን ሁኔታ በተተኮሰብን ጥይት ከመካከላችን ሁለት ሰዎች ሲገደሉ፣ ለህክምና የወሰድነውን ታማሚ ደግሞ ከሚኒባስ ታክሲው አውርደው አስፋልት ላይ ጎትተውታል። እኔ በተኩሱ በተፈጠረው ግርግር መሃል ሮጭ ያመለጥኩና የከተማዋ ነዋሪ የሆነ ሰው ሶማሊኛ እንዳትናገር ብሎ አሳስቦኝ በቤቱ ደበቀኝ። የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብድርቃድ ረሺድም ተሳፋሪዎቹ ሲጓዙባት የነበረችው ሚኒባስ ተሽከርካሪ ላይ ከአዋሽ ከተማ መግቢያ ጀምሮ ክትትል ሲደረግባት ቆይቶ ጥቃት መፈጸሙን ተናግረዋል። ከሁለት ቀን በፊት በአዋሽ ከተማ ሚኒባስ የያዙ የያዙ አምስት የሶማሌ ተወላጅ እዛ ሲያልፉ ሌላ ታስሮባቸው ሶማሌ ምናምን ተብሎ ነው የተጮኸባቸው። ኋላም አካባቢ ኬላውን ገመዱ ተፈቶ አለፉ። ከዛ ከኬላ አንድ ልጅ ባጃጅ ይዞ ሲከታተላቸው ነበር። ከተማ ሲገቡ ማደያ እና ምግብ ቤት አካባቢ ለመጠቀም ዞር ብሎ ሲገቡ ጩኸት ከኋላ ይሰማሉ። ሰዎቹ ሶማሌ ምናምን ምናምን የተባለ ጩኸት ከኋላ ሲሰሙ ወዲያው በአንድ ደቂቃ ውስጥ በባጃጅ የተከበቡት በብዙ ባጃጅ ማለት ነው። መውጫ አጡ። ያመልጡ ነበር ግን የሚወጡበት ያው ሰው ገጭቶ መሮጥ እንጂ ሌላ አማራጭ አልነበራቸውም። መጨረሻ በባጃጅ የከበቡ ዋናው ነጋዴ የሞተው ነጋዴ አቁምና እኔ እናነጋግራቸው ብሎ መኪናውን ያስቆማል። ሊወርድ ሲል አንድ ሰው ከህዝቡ መሀል ከዛ ፍቅሩ ናይሱ ቱ እንዲያልፉ ምክንያት በመል ፎክስባቸው ማለት። በጉዳዩ ላይ ከአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ከዞን ሶስትና ከዋሽ ከተማ አስተዳደር ምላሽ ለማግኘት ያደረግነው ጥረት አልተሳካም። ይሁንና የዋሽ ከተማ ነዋሪው አቶ ቃሴ ማህመድ ድርጊቱ ሲፈጽም በቦታው ከነበሩ ሰዎች እንደሰሙት የግድያው መነሻ የግል ጸብ ነው ይላሉ። መሀል ከተማው ላይ እነዚህ የሶማሌ ክልል ማህበረሰብ የሆኑ እነሱ መኪና ይዘው ከዛ መኪናውን መሀል መንገድ ላይ ያቆምና ወርዶ ባለ ሱቁ ጋር ይሄድና ሱቅ ላይ ዋሪያ ውሃ እንጣ ብሎ በኃይል ቃል ይናገረዋል። ከዛም በኋላ ልጁም ደግሞ ከዚህ በፊት ከዚህ ከሶስት ቀን ከአራት ቀን በፊት በቤተሰቡ ላይ ሶስት ቤተሰቡ በዚሁ በኢሳ እና በአፋር ኮንፍሌክት የሞቱበት ስለነበረ ቀጥታ ለምን እንደዚህ ይሆናል? ለምን ትቆጣለህ? ሁለተኛ ደግሞ እኔ ዋሪ አይደለሁኝም አፋር ነኝ ይለዋል። ዋሪያ ለምን ትለኛለህ ሲለው ብትሆንስ ምን ታመጣለህ ብሎ ይሄ ሶማሌው ልክ በዛው በመጣበት ፎርስ በቦክስ ይመጣዋል። የዛን ሰዓት በቃ ልጁ ታጣቂም ነው፣ ሮጦ ወጥ ገባና መሳሪያ አንስቶ ሲመጣ እሱ ሮጦ መኪና ውስጥ ሲገባ እሱንም አጠገቡም ያለው ሰው ላይ ተኮሰ። እንደ ሞቱ ነው ይህንን እንትን ያደረግኩት። የጸጥታ አካላት በስፍራው ከደረሱ በኋላም የድርጊቱን ፈጻሚ ለሕግ አስተላልፎ ላለመስጠት ሙከራ ተደርጎ እንደነበር አቶ ቃሲም ጠቁመው ቆይቶ ግን ግለሰቡ በሕግ ቁጥጥር ስር መዋሉን ተናግረዋል። የሶማሌ ክልል ቃል አቀባዩ አቶ አብዱልቃድር ረሽድ በአፋርና ሶማሌ ክልል አርብቶ አደር ማኅበረሰቦች መካከል እንደቀጠለ የገለጹት ግጭት የቅዳሜው ጥቃት መንስኤው እንደሆነ ያስረዳሉ። ጥታ ኃይሎች ያሉበት አካባቢ ነው ስለዚህ ሆን ተብሎ በታርጌት ሶማሌ ማህበረሰብ ስሜት ለማምጣት የተደረገ ነገር ነው። አመራሩ የሚያውቀው ጉዳይ ነው። ሰሞንም ግጭቶች ነበር። የሶማሌ አርቢቶ አደር ማህበረሰብ ከአፋር ኃይሎች ጋር ግጭት ነበረ። በዛ መንስኤ ነው ይሄ አዋሽ ጋር ከዛ የተያያዘ ነው። ጠበንጃ ያለያዘ ሰላማዊ ሰው እንደውም ቁስለኛ ይዞ ወደ ሆስፒታል የሚሄድ ሰው በጥይት መግደል ያው ይሄ ግልጽ የሆነ ጉዳይ ነው። ያው በዛ ጋር ነው እኛ ተያያዥነት እንዳለው ምንስል ከሶማሌ ክልል የሚነሱ ሀገር አቋራጭ አውቶቡሶች አሁንም ወደ አዲስ አበባ የሚያደርጉት ጉዞ በፌዴራል የጸጥታ አካላት እገዛ አለመቋረጡን የገለጹት አቶ አብዱር ቃድር ሆኖም በአፋርና ሶማሌ ክልሎች ዳግም የተቀሰቀሰውን ግጭት ተከትሎ በመኪና ወደ አዲስ አበባና አዳማ ከተሞች ለመጓዝ ስጋት የገባቸው ሶማሌ ክልል ነዋሪዎች መኖራቸውን አመልክተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ካለፈው ሰኔ ወር መግቢያ ጀምሮ በሁለቱ አርብቶ አደር ማህበረሰቦች ግጭት የተነሳ የንብረቱ ውድመት፣ የመፈናቀልና የግድያ ሪፖርቶች እየደረሱት መሆኑን ሰሞኑን ባወጣው ሪፖርቱ ላይ አመልክቷል። የሁለቱ ማህበረሰቦች ግጭት ለመፍታት በተደጋጋሚ ተደርጓል ከሚባሉ ጥረቶች በአንጻሩ እስካሁን ዘላቂ መፍትሄ ሊገኝ አልቻለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ፕሬዚዳንታዊ ውጩ ትራምፕ ከግድያ ሙከራ በኋላ የታዩበት የሪፐብሊካን ፓርቲ ብሔራዊ ጉባኤ እየተካሄደ ነው። በትላንትና ሰኞ የተከፈተውን የሪፐብሊካን ፓርቲ ብሔራዊ ጉባኤ የቀድሞ ፕሬዚዳንት ዶናልድ ትራምፕ በህዳሩ ፕሬዚዳንታዊ ምርጫ የፓርቲ ውጩ እንዲሆን በይፋ ሰይሟል። ትራምፕም የግድያ ሙከራ በተደረገባቸው በሁለተኛው ቀን በሪፐብሊካን ፓርቲ ብሔራዊ ጉባኤ ላይ በምሽት በመገኘት ለሕዝብ ታይተዋል። የቪኦኤ ካሮሊን ፐርሱቲ ከምሎርኪ ውስኪንሰን የላከችው ዘገባ እንግዶ ወልዴ ያቀርበዋል። ዶናልድ ትራምፕ የግድያ ሙከራ ተደርጎባቸው ጆሮአቸው ከቆሰለ በኋላ በሕዝብ መድረክ ላይ ሲታዩ የትላንት ምሽቱ የመጀመሪያው ነው። ከግድያ ሙከራው በሁለተኛው ቀን መሆኑ ነው። ፓርቲያቸው ብሔራዊ ጉባኤውን ሚልዎኪ ዊስካንስን ውስጥ በማካሄድ ላይ ነው። ዶናልድ ትራምፕ ንግግር ማድረግ አላስፈልጋቸውም ነበር። የየክፍለ ግዛቱ ተወካዮች እያንን ሲያደርጉ አምሽተዋል። አብረዋቸው በምክትል ፕሬዝደንትነት የሚፎካከሩት የኦሃዮ እንደራሴ ጄዲ ቫንስ በስፍራው ታድመው ነበር። በምክትል ፕሬዝደንትነት እጩ ማን ያጅባቸዋል የሚለው ትልቁ የፖለቲካ ሚስጥር ሆነው ቆይቶ ትናንት ምሽት ይፋ ሆኗል። የ39 ዓመቱ እንደራሴ ጄዲ ቫንስ የፕሬዝደንታዊ ምርጫ ፉክክሩ ወጣትነት የሚነፍስበት እንዲሆን ያደርጋሉ ተብለዋል። ሂልቢሊ ኤለጂ በሚል በጻፉትና የገጠሪቱ የአሜሪካ የማኅበራዊና ፖለቲካዊ ሁኔታን በሚዳስሰው የትውስታ መጽሐፋቸው የሚታወቁት ጄዲ ቫንስ የቀድሞ የአሜሪካ የሠራዊት አባል ሲሆኑ በአንድ ወቅት ዶናልድ ትራምፕን የአሜሪካው ሂትለር ብለው እስከ መጥራት የደረሱ ነቃፊያቸው ነበሩ። ፕሬዚደንት ባይደን ቫንስን የትራምፕ አምሳያ ሲሉ ጠርተዋቸዋል። በእርሳቸው ቀጥተኛ አባባል ደግሞ በሳይንሳዊ መንገድ ክሎን የተደረጉ ወይም ትረምፕን ሆነው የተፈጠሩ ናቸው። የጄዲ ቫንስ ምክትል ፕሬዚደንት እጩ መሆናቸው ዜና የተበሰረው በጉባኤው የመጀመሪያ ቀን ውሎ ነበር። 2400 የሚሆኑት ከየክፍለ ግዛቱ የመጡ የፓርቲ ወኪሎች በሙሉ ዶናልድ ትራምፕ ፕሬዝደንታዊ እጩ እንዲሆኑ ድምፃቸውን ሰጥተዋል። ጉባኤው ከሚደረግበት ትንሽ ራቅ ብሎ ባለ ስፍራ የሪፐብሊካን ፓርቲውን ፖሊሲዎች እንዲሁም ትራምፕን የሚቃወሙ ሰልፈኞች ተስተውለዋል። ከእነዚህ አንዱ በዛው ምልዎኪ ነዋሪ የሆኑት ጃን ሚለር ናቸው። ሁለት እጩዎች እንዳሉና አንደኛው እጩ በ34 ክሶች ጥፋተኛ እንደተባሉ ማስታወስ አስፈላጊ ነው ብዬ አስባለሁ። የቫንስ በምክትል ፕሬዝደንት እጩነት መመረጥና ትረምፕ ከተፈጸመባቸው የግድያ ሙከራ ተርፈው ወደ ምርጫው መመለስ በጉባኤው የተሰባሰቡትን የየግዛቶቹ የፓርቲ ተወካዮችና ታዳሚዎች ይበልጣንቃንቋል። በጉባኤው የተሳተፉትና ከኒውዮርክ የአሜሪካ ምክር ቤት አባሉ ማይክል ላውለር የሚሉት አለ። ጥያቄው ስላለፈው አይደለም ጥያቄው ስለ ወደፊት እጣችንና እንደ አንድ ሀገር እንዲሁም የአሜሪካን ሕዝብ በሚመለከቱ ጉዳዮች ላይ እንዴት ወደፊት እንሄዳለን የሚለው ነው። በጉባዔው ላይ በመሳተፍ ላይ ያሉት ወኪሎች በፓርቲው ውስጥ የበለጠ አንድነት እንዲፈጠር እንደሚሹ ተናግረዋል። በመጀመሪያው ቀን ውሏቸው ፕሬዝደንታዊና ምክትል ፕሬዝደንታዊ እጩዎች በመመረጣቸው ሙሉ ትኩረትና ድጋፋቸውን በእነርሱ ላይ ያደርጋሉ። ካሮሊን ፐርሱቲ ላላከችው ዘገባ እንግዲህ ወለነኝ ዋሽንግተን ዲሲ። አድማጮቻችን አሁን ደግሞ የሪፐብሊካን ብሔራዊ ጉባኤ ወደሚካሄድበት ዊስኮንሰን ሚልዋኪ ናመራና ባልደረባዬ ሀብታሙ ስዩም ጋር በቀጥታ ስርጭት ቆይታ የማድረግ ነው የሚሆነው። ሀብታሙ እንደምን ውለሃል? እስኪ የመጀመሪያ ጉዳይ አድርገና ሰው ቀደም ባለው ዘገባም እየተመለከትነው ነበር፣ ፕሬዚዳንት ትራምፕ የግድያ ሙከራ ከተደረገባቸው ከሁለት ቀናት በኋላ ትላንት ምሽት በጉባኤው ላይ ታይተዋል። እስኪ በስፍራውም ስለነበርክ ድባቡ ምን ይመስል ነበር? አመሰግናለሁ አስማማው። ከ48 ሰዓታት በኋላ ከግድያ ሙከራ ያመለጡት ዶናልድ ትራምፕ በትናንትናው ዕለት እዚህ ሚልዋኪ በሚደረገው የሪፐብሊካኑ የጉባኤ ላይ ተገኝተዋል። እጅግ የሚገርምና እጅግ የጋለ አቀባበል ጠብቋቸዋል። እዚህ በነበሩት ከ2400 በላይ በሆኑት የሪፐብሊካን ፓርቲ ተወካዮች እንዲሁም ደግሞ ፓርቲውን በሚደግፉት በሺዎች በሚቆጠሩ ሰዎች በከፍተኛ ጩኸትና ሆታ ነው እንግዲህ አቀባበል የተደረገላቸው። ትራምፕ በግድያ ሙከራ ወቅት በጥይት የተጨረፈ ጆሮአቸውን በፋሻል ታሽገው ነበረ ብቅ ያሉት። ሆኖም ፊታቸው ላይ እሳቸውም በሚነበብ ስሜት ከህዝቡ ያገኙትን ምላሽ ያገኙትን አቀባበል እሳቸውም ሲመልሱ ታይተዋል። ንግግር ግን አላደረጉም። የእሳቸው ንግግር በሀገሪቱ ሁኔታ ላይ እንዲሁም ደግሞ በእጩ ፕሬዚደንታዊ የእጩ ፕሬዚደንታዊ ተወዳዳሪ ለመሆን በያዙት እቅድ ላይ ይፋዊ ንግግር ያደርጋሉ ተብሎ የሚጠበቀው ሐሙስ እለት ነው። በአጠቃላይ የነበረው አቀባበል ግን እጅግ ደማቂ ነበረ። እሳቸውም በቀጣዩ የፕሬዝደንት ውድድር ላይ ውጤታማ ሊያደርጋቸው የሚችል አይነት ድጋፍ ያገኙበት ነው ማለት ይቻላል። እዚህ የነበረው አቀባበል በእጩ ፕሬዝዳንታዊና ምክትል ፕሬዝዳንት ሆነው የሚወዳደሩትንም ትናንትና የሪፐብሊካን ፓርቲ ብሔራዊ ጉባኤ የሰየመበት ነበር ግን በትኩረት ስቦ የነበረው ምክትል ፕሬዚዳንት ሆነው እንዲወዳደሩ የሰየማቸው ጄዲቫንስ ጉዳይ ነበር። እስኪ ለአድማጮቻችን ጄዲቫንስ ማን ናቸው ለሚሉት አጭር ማብራሪያ ስጥልን። ጄዲቫንስ የኦሃዮ ግዛት ሴናተር ናቸው። በሴናተርነት ማገልገል የጀመሩት የዛሬ አስራ ስምንት ወራት ነው። በእጅጉ የሚታወቁት ግን በጸሐፊነታቸው፣ በሕግ አዋቂነታቸው እንዲሁም ደግሞ ቀኝ ዘመም ፖለቲካ አራማጅነታቸው ነው። ገና ወጣት የሆኑ ፖለቲከኛ ከመሆናቸው ባሻገር በትራምፕ ላይ ቀደም ባሉት ዘመናት በሚሰነዝሩት ትችትና አስተያየት የሚታወቁ ነበሩ። አሁን ግን የትራምፕ ምክትል ፕሬዚደንት ለመሆን የሚያበቃቸውን ኃይል የሚያስፈልጋቸውን ድጋፍ ከራሳቸው ከትራምፕ አግኝተዋል ማለት ነው። እስኪ የመጨረሻ ሀብታሙ ላደርግልና፣ ከጉባኤው ባሻገር በውጭም የተቃውሞ ድምፆች የሰልፎች የተካሄዱ እንደነበረም ቀደም ሲልም ስንከታተል ነበረ፣ ስለ ሱ እንድታነሳለ፣ በዛውም ደግሞ ቀጣይ ቀናት ፕሮግራሞቹ ምን ይመስላሉ የጉባኤ የሚለውን እናንሳ። መልካም አስማማው፣ እኛ ካለንበት የአርኤንሲ ወይም ደግሞ የሪፐብሊካኑ ብሔራዊ ጉባኤ ከሚደረግበት የፋይዘር ማዕከል ውጭ ያሉት ቦታዎች ጠዋት ላይ ከፍተኛ የሆነ ሰላማዊ ሰልፍ ተካሂዶባቸዋል። የተካሄዱ በሚገኙ ሰላማዊ ሰልፎች መካከል ከፖሊስ ጋር በሚፈጠሩ አንዳንድ መገዳደሮች ምክንያት ሶስት ሰዎች በቁጥጥር ስለመዋላቸው ተሰምተዋል። ከዚያ ጎን ለጎን ግን በአብዛኛው ሰላማዊ የሆነ የተቃውሞ እንቅስቃሴ ሲደረግ ነበረ። ዛሬ ላይ የሚደረገው መርሃ ግብር ሌት አስ ሜክ አሜሪካ ሴፍ አጌን ወይም ደግሞ አሜሪካን በድጋሚ ደህንነቷ እየተጣበቀች እናደርግ በሚል መርህ በአሜሪካ የስደተኞች ፖሊሲ ዙሪያ የፖለቲካ ምልከታዎችና የፖሊሲ ሀሳቦች ይቀርባሉ ተብሎ ይጠበቃል። በዚህ አገር አቆጣጠር ከምሽቱ አ ከምሽቱ 11 ሰዓት እስከ ምሽቱ አራት ሰዓት ድረስ የሚቆይ ዝግጅት ነው የሚሆነው። በነገራችን ላይ በትናንትና ሁለት ከመክፈቻው ዝግጅት ጎን ለጎን ሌታስ ሜክ አሜሪካ ዌልዘጌን ወይንም ደግሞ አሜሪካን በድጋሚ የበለጸገች እናደርግ በሚል ርዕስ በአሜሪካ ኢኮኖሚያዊ ሁኔታዎች ላይ ትንታኔዎች፣ የፖሊሲ አማራጮችና ተጓዳኝ ዝግጅቶች ሲካሄዱ ነበረ። በነገው እለትና ከነገ በኋላም ደግሞ በተለያዩ ተጓዳኝ መሰናዶዎች ይህ ጉባኤ ይቀጥላል ተብሎ ይጠበቃል። እጅግ የሚጠበቀው ግን ሐሙስ ዶናልድ ትራምፕ የሚያደርጉት ንግግር እንዲሁም በፓርቲያቸው የተሰጣቸውን ኃላፊነት የሚቀበሉበት ልዩ መድረክ ነው ተብሎ ይጠበቃል። ሀብታሙ፣ ምናልባት ከማጠቃለላችን በፊት የፕሬዚዳንት የቀድሞ ፕሬዚዳንትና የሪፐብሊካን ፓርቲ እጩ ዶናልድ ትራምፕ የሚያደርጉ ንግግር እንደሚጠበቃል ብለኛልና ቀደም ሲል በትኩረቶቹ ጉዳይ ትናንትናም ከጋዜጣ ጋር በነበራቸው ቆይታ ያነሷቸዋሉና በትኩረት ሊናገሩባቸው ይችላሉ በተባሉ ጉዳዮች ላይ ትኩረት ያደረገባቸው ይችላል በተባሉ ጉዳዮች ላይ የተነሱ ነገሮች ካሉ ስለ ሱልታ አጋራን ትችላለ። እንግዲህ ዶናልድ ትራምፕ የአሁኑ የምርጫ ቅስቀሳቸው ዋነኛ ትኩረት በአሜሪካ ምጣኔ ሀብት እንዲሁም ደህንነት ላይ የተጋረጡ ስጋቶችን ማጉላት ነው። በእሳቸው እምነት እንዲሁም በቀደም ብሎ በነበረው ክርክራቸው እንደተሰማ በጆ ባይደን ዘመን የአሜሪካ ኢኮኖሚ በእጅጉ ተዳክመዋል፣ ድንበሮቿ የሚደፈሩ ሆኗል፣ የማህበራዊ ኑሮውም የተናጋ ሆኗል፣ በሚሉት ሀሳቦች ላይ ነው። እንግዲህ እሳቸው ክርክራቸውን ሲያቀርቡ የሚሰማው በ መጪው ሀሙስ በሚኖረው ንግግራቸው ወይንም ደግሞ ይፋዊ የፕሬዚደንት እጩ የመሆናቸውን ጉዳይ በሚያሳውቁበት ቀን ላይ እነዚህ ነጥቦች ላይ ትኩረት አድርገው ይናገራሉ ተብሎ ይጠበቃል። በስደተኞች ጉዳይ፣ በምጣኔ ሀብት መናጋት ጉዳይ ላይ የሚያተኩር ትችትና መሰል ንግግሮች ይጠበቃሉ ተብሎ ነው እንግዲህ የሚታሰበው። ባልደረባ የሀብታሙ ስዩም የሪፐብሊካን ብሔራዊ ጉባኤ እየተካሄደ ከሚገኝበት ከዊስኮንሰን ሚልዋኪ በቀጥታ ስርጭት ተገኝተ ለአድማጮቻችን ማብራሪዎች ስለሰጠን አመሰግናለሁ። አድማጮቻችን፣ ወደ ሌሎች ዘገባዎች አልፋለሁ። ቀጥሎ ወደ እናንተ የምናደርሰው ዘገባም ከዚ ጋር የተያያዘ ነው። ባለፈው ቅዳሜ በቀድሞ ፕሬዚዳንት ዶናልድ ትራምፕ ላይ የተካሄደውን የግድያ ሙከራ ተከትሎ ሚልዋኪ ከተማ ውስጥ እየተካሄደ ለሚገኘው የሪፐብሊካን ፓርቲ ብሔራዊ ጉባኤ ጥበቃ ባለው ብቃት እንደሚተማመን የፕሬዚዳንታዊ ደህንነት አገልግሎት አስታውቋል። የአሜሪካ ድምፁ አራሽ አራባሳዲ ያጠናቀረው ዘገባ ዝርዝሩ ይዟል። ቆንጅታየ እንደሚከተሉት ታቀርበዋለች ዶናልድ ትራምፕ ባለፈው ቅዳሜ ፔንሲልቬኒያ ውስጥ በደጋፊዎቻቸው ስብሰባ ላይ ሳሉ የደረሰውን ጥቃት የፌዴራሉ ምርመራ ቢሮ ኤፍቢአይ የግድያ ሙከራ ሲል ገልጾታል። ትራምፕ የተተኮሰባቸው ጥይት ጆሯቸውን እንደመታቸው የተናገሩ ሲሆን አጥቂው የተኮሰባቸው ዩናይትድ ስቴትስ ውስጥ የደረሱ በርካታ የጅምላ ግድያዎችን ያካሄዱ አጥቂዎች በሚጠቀሙበት ኤአር ስታይል በሚባለው ቀላል ከፊል ኦቶማቲክ ጠመንጃ እንደሆነ ነው ባለስልጣናት የገለጹት። የቀድሞውን ፕሬዚደንት ለመግደል ሙከራ በማድረግ የተጠረጠረው የሃያ አመቱ ወጣት ቶማስ ማቲው ክሩክስ የተባለ እንደሆነ የፌዴራል ምርመራ ቢሮ ያስታወቀ ሲሆን የፕሬዚደንታዊ ጥበቃ አገልግሎት አባላት በጥይት መትተው ገድለውታል። ዩናይትድ ስቴትስ የአገር ደህንነት ሚኒስትር አሌሃንድሮ ማዮርካስ ትናንት ሰኞ የሚከተለውን ገለጻ ሰጥተዋል። ፕሬዚዳንት ባይደን በሰጡት መመሪያ መሰረት ጥቃቱ ከመፈጸሙ በፊት፣ ጥቃቱ በተፈጸመበት ወቅትና ከዚያም በኋላ እንዲሁም ምስጢራዊ የአገር መሪዎች ጥበቃ አገልግሎቱና ሌሎችም ህግ አስከባሪ ተቋማት የወሰዷቸውን እርምጃዎች የሚፈትሽ ገለልተኛ የማጣራት ሥራ ይከናወናል። ይህም የሚደረገው የሀገር መሪዎች ጥበቃ ያለምንም ምክል መከናወኑን ለማረጋገጥ የሚያስፈልጉትን አስቸኳይና ዘለቄታዊ የእርምት እርምጃዎች ለይቶ ለማወቅ እንዲቻል በሚል ነው። የደረሰውን ጥቃት ተከትሎ ባይደን ትራምፕን በስልክ እንዳነጋገሯቸው ዋይት ሀውስ ያስታወቀ ሲሆን ፕሬዚደንቱ አስከትለው ከኦቫል ኦፊስ ጽህፈት ቤታቸው መግለጫ ሰጥተዋል የአንድነት ጥሪ ያሰሙ ሲሆን እንደ አውሮፓውያን አቆጣጠር የጥር ስድስቱን በዩናይትድ ስቴትስ ምክር ቤት ላይ የተፈጸመውን ጥቃትና አክራሪዎች በምርጫ አስፈጻሚ ሰራተኞች ላይ የሚሰነዝሩትን ዛቻ ጨምሮ የአሜሪካን ፖለቲካ የወረሰውን ሁከት ባይደን አውግዘዋል። የቀድሞው ፕሬዚደንት በዚህ ሳምንት ሚልዋኪ ላይ በተከፈተው የሪፐብሊካን ፓርቲው ብሔራዊ ጉባኤ ላይ እየተካፈሉ ሲሆኑ በዚሁ ጉባኤ የፓርቲው እጩ ሆነው በይፋ እንደሚሰየሙ ይጠበቃል። በተያያዘም ፔንስልቬንያ ላይ ከደረሰው የግድያ ሙከራ በኋላ ሚስጥራዊ የመሪዎች ጥበቃ አገልግሎት ለጉባኤው የሚሰጠውን ጥበቃ በሚመለከት ለሚቀርቡ ጥያቄዎች መልስ እየሰጠ ነው። የጉባኤው ጥበቃ አስተባባሪዋ ኦድሪ ጊብሰን ሲቺኖ በአንድ ጋዜጣዊ ጉባኤ ላይ የሚከተለውን ማብራሪያ ነበር የሰጡት። ለዚህ ዝግጅት ባወጣነው የደህንነት ጥበቃ እቅድ እንተማመንበታለን። በዕቅዳችን መሰረት ለመንቀሳቀስ ዝግጁ ነን። ላለፈው አንድ ዓመት ከመንፈቅ ሲሰራበት የቆየ ሂደት ነው ማለትም ለዝግጅቱ አስፈላጊ የሆኑትን የደህንነት ጥበቃ እርምጃዎች የያዘ ዕቅድ ለማውጣት ላለፉት 18 ወራት አብረን ስንሰራ ቆይተናል። ፌዴራል መንግስቱ የሚሰጠው ከፍተኛ ጥበቃ የሆነው ብሔራዊ ልዩ ጥበቃ የሚለው ደረጃ የተሰጠው የደህንነት ጥበቃ ዝግጅት መሆኑንም ተቋሙ አመልክቷል። ጉባኤው የሚካሄድባት የሚልዋኪ ከተማ ከንቲባ የሆኑት ካቬልየር ጃንሰን በበኩላቸው የአንድ ዓመት ከመንፈቅ ዝግጅት በተደረገበት የጥበቃ መሰናዶ እንደሚተማመኑ ነው የገለጹት። የከተማዋ ቀዳሚ ደራሽ አካላትና ምክንያት ለግዛቱ የሕግ አስከባሪ ተቋማት በሙሉ ለሪፐብሊካን ፓርቲው ብሔራዊ ጉባኤ ጥበቃ ዝግጁ መሆናቸውን ከንቲባው አመልክተዋል። ወደ ፔንሲልቬኒያ ስንመለስ የፌዴራል ምርመራ ቢሮ ኤፍቢአይ አባላት ቤተል ፓርክ በሚባለው የፔንሲልቬኒያ አካባቢ በሚገኘው በቀድሞ ፕሬዚደንት ትራምፕ ላይ የተኮሰው ተጠርጣሪ መኖሪያ ቤት ሲገቡ ታይተዋል። አጥቂው ፕሬዚደንቱ ላይ ለመተኮስ ምን እንዳነሳሳው አሁንም የሚታወቅ ነገር የለም። ቢሆንም ጥቃቱን ያደረሰበት ሁኔታ ልዩ የፖለቲካ ትኩረት እየሳበ ነው። የተወካዮች ምክር ቤት የቁጥጥርና የተጠያቂነት ኮሚቴ ሊቀመንበሩ የኬንታኪው ተወካይ ጄምስ ኮመር አሜሪካውያን መልስ ይፈልጋሉ ብለዋል። ኮሚቴያቸው የከፍተኛ የሀገር መሪዎች ጥበቃ አገልግሎት ዲሬክተር የሆኑት ኪምበርሊ ሽትል ቀርበው ቃላቸውን እንዲሰጡ ጥሪ የሚልክላቸው መሆኑንም ኮመር ተናግረዋል። ቀጣይ ዘገባችን ደግሞ ከትራምፕ ጎን በእጩ ምክትል ፕሬዚዳንትነት የሚወዳደሩ ጄዲ ቫንስን ይመለከታል። በምክትል ፕሬዚዳንትነት እጩ ማን ይቀርባል የሚለው ጥያቄ ለወራት ከዘለቀ በኋላ ዶናልድ ትራምፕ የኦሃዮ እንደራሲ ጄዲ ቫንስ እንደመረጡ ትላንት ይፋ አድርገዋል። ጄዲ ቫንስ በእንደ አውሮፓውያን አቆጣጠር 1952 እጩ ምክትል ፕሬዚዳንት ከነበሩት ሪቻርድ ኒክሰን ወዲህ የቀረቡ ወጣት እጩ ናቸውም ተብሏል። ቫንስ ለፖለቲካ ፍክክሩ አዲስ ገቢ እንደመሆናቸው በፖለቲካ ረገድ ያላቸውን ልምድ የሚፈተንበት ነው። የቪኦኤዋ ቲና ትሪን የላከችውን ዘገባ እንግዶ ወልዴ እንደሚከተሉ ያቀርበዋል። ትላንት በተከፈተው የሪፐብሊካኑ ፓርቲ ብሔራዊ ጉባኤ ላይ እንደራሴው ጄዲ ቫንስ ለምክትል ፕሬዝደንትነት እጩ ተወዳዳሪ መሆናቸው ይፋ ሆኗል። ለወራት የቆየው እጩ ማን ይሆናል የሚለው ጥያቄም መልስ አግኝተዋል። በትላንቱ የመጀመሪያው ቀን ጉባኤ ውሎ የሪፐብሊካኑን ፓርቲ በፕሬዝደንታዊ እጩነት እንደሚወክሉ የሚጠበቁት ዶናልድ ትራምፕ የ39 ዓመቱን የኦሃዮ እንደራሴ ጄዲ ቫንስ በምርጫ ፉክክሩ በምክትልነት ከጎናቸው እንዲቆሙ መርጠዋል። ትራምፕ ትሩስ ሶሻል በተሰኘው የማህበራዊ ሚዲያ መድረካቸው ላይ ቫንስ ለምክትል ፕሬዝደንትነት ቦታው የሚስማሙና ተመራጩ መሆናቸውን አስታውቀዋል። የቫንስ የፖለቲካ ማንነት የሚቀዳው ረስት ቤልት በሚል ከሚጠራው የአሜሪካ አካባቢ ነው። የህዝባዊነት ስሜታቸው ትረምፕ ካላቸውና የነጭ የሰራተኛውን መደብ ከመሳብ ጋር የሚጣጣም ነው። ጆል ጎልድስቲን የምክትል ፕሬዚደንቶችን ታሪክ የሚያጠኑ ምሁር ናቸው። የቀድሞ ፕሬዚዳንት ትራምፕ ካሏቸው አማራጮች ውስጥ እንደ ራሴው ጄዲ ቫንስ አሜሪካን እንደገና ታላቅ እናድርግ ከሚለው የትራምፕ መሪ ቃልና ከፍልስፍናቸው ጋር በተሻለ የሚቀርቡ ናቸው። የምክትል ፕሬዚደንቶች ታሪክ አጥኚው ጆል ጎልድስቲን እንደሚሉት የቫንስ መመረጥ ያልተለመደ ነው። አብዛኛውን ጊዜ በምክትል ፕሬዝደንትነት የሚታጩት ግለሰቦች አዲስ ድምፅ ሰጪዎችን ለመሳብ እንጂ ቀድሞውንም የያዙትን መራጭ ለማግኘት እንዳልሆነ ይናገራሉ። እንደሚመስለኝ ፕሬዚዳንት ትራምፕ ተስፋ የሚያደርጉት ለእርሳቸው ድምፅ ሊሰጡ የሚችሉትንና እንደ እንደራሴ ጄዲ ቫንስ ተመሳሳይ ሕይወት ውስጥ ያለፉትን ሰዎች ለመሳብ እና ድምፅ ለማግኘት ነው። ቫንስ ለመታወቅ የበቁት በንዳራፓን አቆጣጠር 2016 ሂልቢሊ ኤሌጂ በሚል በጻፉትና በልጅነታቸው የገጠማቸውን ድህነት እንዲሁም የትውልድ ከተማቸው ኦሃዮ የገጠማትን የኢንዱስትሪና የኢኮኖሚ ውድቀት በሚያሳየው የትውስታ መጽሐፋቸው አማካኝነት ነው። ወላጆቻቸው በልጅነታቸው በመፋታታቸው ቫንስ በአብዛኛው በአያቶቻቸው ስር ሆነው አድገዋል። እናት በዛን ወቅት በአደንዛዥ እጽ ተጠምዳ ነበር። ከሁለተኛ ደረጃ ትምህርት በኋላ በአሜሪካ ስራዊት ውስጥ የተመዘገቡት ቫንስ በኋላ ከኦሃዮ ስቴት ዩኒቨርሲቲ ቀጥሎም ከየል የሕግ ትምህርት ክፍል ተመርቀዋል። ቫንስ በሳን ፍራንሲስኮ ቬንቸር ካፒታሊስት በመሆን ለሲሊከን ቫሊው ባለሀብት ፒተር ቲል ሰርተዋል። ፒተር ቫንስ ለእንደራሴነት በሚወዳደሩበት ወቅት 10 ሚሊዮን ዶላር ለምርጫ ዘመቻ ለግሰዋል። የቀድሞ የትረምፕ ነቃፊ አሁን ደግሞ አጋር የሆኑት ጄዲ ቫንስ በአንድ ወቅት ትረምፕን መወገዝ ያለባቸው እንዲሁም የአሜሪካው ሂትለር ሲሉ ጠርተዋቸዋል። በኋላ ግን ጠንካራ የትራምፕ ደጋፊና ለእርሳቸው የሚሟገቱ ሆነው ብቅ ብለዋል። ቫንስ ለትራምፕ በምክትል ፕሬዝደንትነት እጩ ከቀረቡት ውስጥ ያነሰ የፖለቲካ ልምድ ያላቸው ናቸው። የምክትል ፕሬዝደንቶች ታሪክ አጥኚው ጆል ጎልድስቲን ይቀጥላሉ። በፕሬዝዳንትነት የሚወዳደሩት እጩዎች እድሜ እንዲሁም በቅርቡ ዶናልድ ትራምፕ ላይ በተፈጸመው የግድያ ሙከራ ምክንያት ፕሬዚዳንቱን ማን የተካል የሚለው ትልቅ የሚነሳ ጥያቄ ነው። መከፋፈሉ እየጨመረ በመጣው ፖለቲካ ውስጥ እንዲሁም ትራምፕ በመላ ሀገሪቱ አንድነት እንዲኖር ጥሪ በማድረግ ላይ ባሉበት ሰዓት ከጎናቸው በመሆን አብረው የሚፎካከሩት ቫንስ መከፋፈሉን እንዲቆም ያደርጉ ወይም በተቃራኒው ተጨማሪ መከፋፈልን ይፈጥሩ እንደው የሚታይ ይሆናል። በዶናልድ ትራምፕ ላይ የግድያ ሙከራ በተደረገ ከሰዓታት በኋላ ከጆ ባይደን የምርጫ ዘመቻ የሚሰሙ ንግግሮች ለግድያ ሙከራው ምክንያት እንደሆኑ ቫንስ አስታውቀው ነበር። ቲና ትሪን ከኒውዮርክ ላላከችው ዘገባ እንግዳ ወልዴ ነኝ፣ ዋሽንግተን ዲሲ። አድማጮቻችን የተከታተላችሁ የምትገኙት ከአሜሪካ ድምጽ የተላለፈላችሁ የሚገኘውን በ1925 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዚህ ከዋሽንግተን ወደ እናንተ የደርስ የሚገኙ የአሜሪካ ድምጽ ዝግጅታችን የሐምሌ 9 2016 የማክሰኞ ምሽት ዝግጅታችን ነው። አሁን የመጀመሪያ ምሽቱን አጋማሽ ያጠናቅናል። ሁለተኛው አጋማሽ ላይ እናልፋለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ደግሞ ንግድና ምጣኔ ሀብት ነው። ሳምንታዊ የንግድና ምጣኔ ሀብት ዘገባችን ዛሬ ትኩረቱን ያደረገው አዲሱ የገንዘብ ፖሊሲ የዋጋ ንረትን ለመቆጣጠር ያስችላል ይሆናል ወይ በሚል ጉዳይ ላይ ነው። የኢትዮጵያ ብሔራዊ ባንክ አዲስ የገንዘብ ፖሊሲ ማዕቀፍ ባለፈው ሳምንት ይፋ አድርጓል። በብሔራዊ ባንክ ገዥ ማሞ ምሕረቱ ይፋ የተደረገው ይህ አዲስ የገንዘብ ፖሊሲ ማዕቀፍ በወለድ ተመን ላይ ወደ ተመሰረተው የገንዘብ ፖሊሲ የሚያሸጋግር ነውም ተብሏል። የአሜሪካ ድምፅ ያነጋገራቸው የፋይናንስና ምጣኔ ሀብት ባለሙያዎች እርምጃው ከፍተኛ የሆነውን የዋጋ ንረት ለማረጋጋት አስተዋጽኦ እንደሚኖረው ገልጸዋል። ከዚህ ጎን ለጎንም አገራዊ ሰላም በማረጋገጥ ምርታማነትን በማሳደግና የግል ዘርፉን በማነቃቃት ላይ መንግስት በትኩረት ሊሰራ እንደሚገባም ባለሙያዎቹ መክሯል። ለዛሬ ንግድና ምጣኔ ሀብት ዘገባ የተጠናቀሩ ዘገባ እንደሚከተሉ ይቀርባል። የኢትዮጵያ ብሔራዊ ባንክ ገዥ ማሞ ምረቱ ሐምሌ 2 2016 ዓ ም ተቀርጾ በተላለፈ ጋዜጣዊ መግለጫቸው ይፋ ያደረጉት አዲሱ የገንዘብ ፖሊሲ ማዕቀፍ በወለድ ተመላይ ወደ ተመሠረተ የገንዘብ ፖሊሲ የሚያሸጋግር ነው። ይህም ብሔራዊ ባንክ ለንግድ ባንኮች በሚሰጠው ብድር ላይ እንደ ኢኮኖሚ ሁኔታ የወለድ ምጣኔ ተመኑ ላይ ማሻሻያዎችን በማድረግ የዋጋ ንረትን ለመቆጣጠር ያለመ መሆኑን ተናግረዋል። በአዲሱ የገንዘብ የፖሊሲ ማዕቀፍ መሰረት ባንኩ በዋናነት የገንዘብ ፖሊሲ አቋሙን ለማሳየትና አጠቃላይ የገንዘብና የብድር ሁኔታዎችን ለመወሰን የሚረዳ የብሔራዊ ባንክ ተመን ወይም ናሽናል ባንክ ፖሊሲ ሬት የሚባለውን የፖሊሲ ተመን ወይም የፖሊሲ ሬት ይጠቀማል። ይህ የብሔራዊ ባንክ የወለድ ተመን እንደ የዋጋ ንረትና የገንዘብ ሁኔታ እየታየ ከፍ ወይም ዝቅ የሚል ይሆናል። የብሔራዊ ባንክ የወለድ ተመን ለመጀመሪያ ጊዜ 15 በመቶ ይሆናል። ይህ የፖሊሲ ተመን በአሁኑ ወቅት የሚታዩ ማክሮ ኢኮኖሚያዊ ሁኔታዎችን ማለትም እየቀነሰ ያለውን ነገር ግን አሁንም ከፍ ብሎ የሚታየውን የዋጋ ንረት፣ ዝቅተኛ የመሠረታዊ ገንዘብ እንቅስቃሴና ካለፈው ዓመት ወዲህ በከፍተኛ ደረጃ እየወረደ የመጣውን የባንክ ብድር እድገት ከግምት ውስጥ ያስገባ ነው። ባንኩ ከገንዘብ ፖሊሲ ጋር የተያያዙ የሰነድ ግብይት ጨረታ በየሁለት ሳምንቱ ማካሄድ ለባንኮች የአንድ ቀን ብድር መስጠት፣ የገንዘብ ገበያ ምስረታና ቀድሞ ሲተገበሩ የነበሩ ፖሊሲዎችን በጊዜያዊነት መቀጠል በአዲሱ የገንዘብ ፖሊሲ ከሚወሰዱ እርምጃዎች መካከል መሆኑንም የባንኩ ገዢ ገልጸዋል። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ አባተ መንግሥት ከዚህ በፊት የብድር ጣሪያ መገደብ፣ የግምጃ ቤት ሰነድ ሽያጭና የባንኮችን የብድር ምጣኔ መወሰን ቀጥተኛ የሚባለውን የፖሊሲ አይነት ይተገብር እንደነበር ይናገራሉ። አዲሱ በወለድ ተመን ላይ የተመሠረተው የገንዘብ ፖሊሲ ከዚህ የተለየ እንደሆነ የሚናገሩ ዶክተር ሰዋለ ስለ ፖሊሲው ምንነትም እንደሚከተሉ ያስረዳሉ። አንድ ባንክ በተለያየ ምክንያት ገንዘብ ሊኩዲቲ ችግር እንድሮበት የጥሬ ገንዘብ ችግር እንድሮበት ቢበደር ከብሔራዊ ባንክ አሁን ባለው የሚከፍለው አስራ አምስት ፐርሰንት ነው መነሻው። ያ ማለት አንድ ባንክ በአስራ አምስት ፐርሰንት ተበደረ ማለት ለባንኩ የዛ ገንዘብ ኮስቱ አስራ አምስት ፐርሰንት ነው ማበደር ቢፈልግ ከዛ ላይ ትርፉን ያስተዳደረ ወጪውን ጨምሮ ነው የሚያበድረው። ስለዚህ በሌላ መንገድ የገንዘብ ዋጋ ኮስቱ እየጨመረ ይሄዳለኝ ማለት ነው ከአስራ አምስት ፐርሰንት በላይ እያሳደገው ሲሄድ ባንኮች የሚያበድሩበት የወለድ ምጣኔ በዛው ልክ እየጨመረ ይሄዳለኝ። ባንኮች የሚያበድሩበት የወለድ ምጣኔ እየጨመረ ሄደ ማለት ኢኮኖሚው ላይ ብድር የሚፈልጉ ፋይናንስ የሚፈልጉ ገንዘብ የሚፈልጉ ተቋማትና ግለሰቦች ለሚፈልጉት ገንዘብ የሚከፍሉት ዋጋ ከፍተኛ ስለሚሆንባቸው የብድር ፍላጎታቸውን የኢንቨስትመንት ፍላጎታቸውን ያሳንሰዋል። ስለዚህ ኢኮኖሚ ላይ ሰርኩሌት የሚያደርግ የገንዘብ መጠን እየቀነሰ ይመጣል። በሌላ በኩል ደግሞ ገንዘቡ ኢኮኖሚ ላይ ሰርኩሌት የሚሆኑን ገንዘብ መጨመር ሲፈልግ ብሔራዊ ባንክ እችን አስራ አምስት ፐርሰንት ያላትን አስር ፐርሰንት ሊያደረሳ ትችላል። ዘጠኝ ሊያደርጋ ትችላል። አስራ ሁለት ሊያደርጋ ትችላል። ያ ማለት የገንዘብ ዋጋ እየወረደ ሲሄድ የተቋማት የመበደር ፍላጎት ከፍተኛ ይሆናል። የተቋማት የመበደር ፍላጎት ከፍተኛ ከሆነ ባንኮች ከኢኮኖሚው በቁጠባ መልክ የሚያንቀሳቀሱትን የሰበሰቡትን ገንዘብ ኤግዞስት አድርገው ሲጠቀሙ ብሔራዊ ባንክ የሚያበድርበት ዋጋ ዝቅተኛ ከመሆኑ የተነሳ ምን ያደርጋሉ? ከብሔራዊ ባንክ ይበድሩና መልሶ ያበድራሉ። ስለዚህ ቀጥተኛ ባልሆነ መንገድ ኢኮኖሚው ላይ ያለውን የገንዘብ አቅርቦትና ፍላጎት መወሰን የሚያስችለውን መንገድ ነው እየተከተለ ያለው። የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን ሞሐመድ በበኩላቸው ከአዲሱ ፖሊሲ በተጨማሪ በቅርቡ ለሕዝብ ተወካዮች ምክር ቤት የተመራው የብሔራዊ ባንክ አዋጅ የመንግስትን የመበደር አቅም የሚገታ ነው ይላሉ። ይህ ብቻ በተናጠል ብቻ መፍትሄ አይደለም። ሌሎችንም ጉዳዮች አጠቃላይ ማየት አለብን። አንደኛው አሁንም የተረቀቀው የብሔራዊ ባንክ ረቂቅ አዋጅ አየህ እንደሆነ የኢትዮጵያ መንግስት ከብሔራዊ ባንክ መበደር ከሞላ ጎደል ተከልክሏል ማለት ነው። ይሄ ጥሩ ነው። አየህ ከዚህ በፊት ችግር የፈጠረው የኢትዮጵያ መንግስት እንደፈለገ ስለሚበደር ወደ ኢኮኖሚ የሚገባው ጥሬ ብር እንደ በከፊ ይገባ ነበረ። ባንኮች ያንን ጥሬ ብር ይይዙና የተወሰነውን ብሔራዊ ባንክ ያስቀመጡና የእሱን ሶርስ አራት እጥፍ ደግሞ አባስቱ ገንዘብ ይፈጥራል። አሁን ይሄ ገጀብት ከተበጀለት ብሔራዊ ባንክ ተአማኒነቱ ከጨመረ አየህ ብሔራዊ ባንክ ተአማኒነቱ በጣም ወሳኝ ነው። አሁን የተወሰነ ነጻነት የመሰጠት ሁኔታ፣ የመንግስት ከብሔራዊ ባንክ የሚወስደው ግብድር ከደም የመደረግ ሁኔታ። ሌላው ከዛ ባሻገር ሌሎች ጉዳዮችም አሉ። የኢኮኖሚ ትንበያ ጉዳዮች ላይ ብቃቱ ምን ያህል ነው የሚለውንም ጉዳይ በጣም ከግንዛቤ ማስገባት አለብን። እነዚህ ሁሉ ነገሮቹ ተካተው ብሔራዊ ባንክ መስራት የቻለ እንደሆነ የዋጋ ግሽበት ላይ የተሻለ ለውጥ ሊያመጣ ይችላል እላለሁ። ባለፈው አመት ብሔራዊ ባንክ የዋጋ ንረቱ ከነበረበት ሀያ ዘጠኝ ነጥብ ሶስት የገንዘብ ቁጥጥር ፖሊሲዎችን በመተግበር በአንድ ዓመት ውስጥ ከሀያ በመቶ በታች አወርደዋለሁ በሚል ይፋ ያደረገው እቅዱ መሳካቱን እና አሁን ያለው ሀገራዊ የዋጋ ንረት አስራ ዘጠኝ ነጥብ ዘጠኝ በመቶ ብቻ መሆኑንም በመግለጫው ተገልጿል። ዶክተር አብዱል መናን አዲሱ የገንዘብ ፖሊሲ የሚያስከትላቸው ኢኮኖሚያዊ መቀዛቀዞች ቢኖሩም ከፍተኛ የሆነውን የዋጋ ንረት በመቆጣጠር ረገድ ግን አስተዋጽኦ እንደሚኖረው ይናገራሉ። ሁል ጊዜ ስለ ዋጋ ግሽበትና ስለ ኢኮኖሚ እድገት ሲወራ አንዱን ትምህርት አለ፣ አየህ ኢትዮጵያ የነበረችበት አስከፊ የዋጋ ግሽበት ነው። የዋጋ ግሽበቱ እንዳለ ይቀጥልና ኢኮኖሚ እንቅስቃሴ ባንኮቹን ብድራቸውን ይግፉበት ካልክ፣ ምንም አትጠራጠር፣ የዋጋ ግሽበቱ ለድሀው በጣም አስከፊ ሁኔታ ነው የሚፈጥረው። የዋጋ ግሽበት በጣም ብዙ ችግር ከሚፈጥሩ ነገሮች ኢኮኖሚ ውስጥ የዋጋ ግሽበት ነው። አንደኛው ድሃውን በጣም ወደ ድህነት ኢቭን መካከለኛ መደቡን ወደ ድህነት ሊከት ይችላል። በጣም የተወሰነ ሕብረተሰብ ክፍልን ደግሞ በፍጹም አንዳንዴ ያልተለፋበትም ሀብት ላይ ያመጣ ይችላል። ለምሳሌ አንድ ባንክ በአስራ ስምንትና በሀያ በመቶ ይበደርና ሰላሳ በመቶ እኮ ነው የዋጋ ግሽበቱ። ከፍተኛ የሀብት ዝውውር ከአስቀማጩ ወደ ባለ ሀብቱ ይሄዳል። እና ንግዱ ማህበረሰብ ላይ ያለ ሰው ንብረት ያለው ሰው በጣም ተጠቃሚ ሲያደርገው፣ ተቀጣሪውን ደግሞ በጣም ይጎዳል። ጡረተኛውን በጣም ይጎዳል። የዋጋ ግሽበትን አረጋጋለሁ ስትል እንደዚህ አይነት ገደቦችን አበጀተህ የብድር ገደቦችን አበጀተህ አረጋጋለሁ ስትል፣ ምንም ጥርጥር የለውም የኢኮኖሚ መቀዛቀዝ ያመጣል። ዋጋ መክፈል አለብህ። የዋጋ ግሽበቱ ግን ወደ ተወሰነ ደረጃ ከመጣ በኋላ ደግሞ ከዛ በኋላ ስለ ኢኮኖሚውን ወደ ማነቃቃቱ ማሰም መቻል አለብህ። ዶክተር ሰዋለ በበኩላቸው ፖሊሲዎቹ አዎንታዊም ሆነ አሉታዊ ተጽዕኖ እንደሚኖራቸው ገልጸው መንግስት ይህን በማጣጣም ከተገበራቸው ግን የዋጋ ንረትን ለመቆጣጠር አቅም አላቸው ይላሉ። ብቻቸውን እነሱ የሚፈልገው ለውጥ ያመጣሉ ብሎ ደግሞ መውሰድ አይቻልም። ምክንያቱም አጠቃላይ ኢኮኖሚ ላይ ያለው ፍላጎትና አቅርቦት በምርትም በአገልግሎትም ያለው ፍላጎትና አቅርቦትም በሌላ መንገድ የራሱ የሆነ ሚዛን አለውና ግን እንደ ብሔራዊ ባንክ መውሰድ የሚችለው ይሄን ነው። ሌሎቹን ዋጋ ሊያረጋጉ የሚችሉ ኢኒሽቲቮችን ሌላ ሚኒስትር ያለ መስሪያ ቤቶችና የመንግስት አካላት የሚሰሩት ነው። በብሔራዊ ባንክ አቅምና በሱ ስኮፕ ግ ሊሰራቸው የሚችሉት እነዚህ ናቸው። የሁለቱ ጥምር ውጤት በዘላቂነት የዋጋ መረጋጋትን ያመጣሉ ተብሎ ይታሰባልም። ነገር ግን ያ ሲባል አሉታዊ ተጽዕኖ ሳያሳድሩም ወይ ካልከኝ ያሳድራሉ። እንግዲህ በባለፈው ዓመት የተወሰደው የፖሊሲ እርምጃ ኢንቨስትመንትን በመገደብ ደረጃ የባንኮችን የብድር ምጣኔ በማሳነሱ ኢኮኖሚ ላይ ለብድር ይቀርብ የነበረውን ካፒታል በመወሰን ደረጃ ከፍተኛ የሆነ አሉታዊ አስተዋጽኦ አሳድረዋል። ያ ደግሞ ኢኮኖሚ ላይ ኢንጀክት ቢደረግ ቢወጣ ተበዳሪዎች ቢያገኙት ይሰሩበት የነበረ ስራ ድል ይፈጥሩበት የነበረ ምርትና ምርታማነትን ያሳድጉበት የነበረው ነገር ኢኮኖሚ ላይ የሚያሳድረው የራሱ የሆነ ተጽዕኖ አለ። ከፖሊሲ ትግበራዎቹ ጎን ለጎን መንግስት የግል ባለሀብቱን የሚያበረታቱ የፖሊሲ እርምጃዎችን ሊወስድ እንደሚገባም ባለሙያዎቹ ይናገራሉ። ሀገራዊ ሰላምን ማረጋገጥና ምርታማነትን ማሳደግ ይገባል የሚሉት ዶክተር ሰው አለ ይህ ከሆነ ሁሉን አቀፍ መፍትሄ ለማምጣት እንደሚያስችልም ይገልጻሉ። ገበያው ላይ ያለው አቅርቦት ያድግ ዘንድ ኢንቨስትመንትን፣ ምርትና ምርታማነትን ማሳደግ በሰፊው መሰራት ይፈልጋል። ኢንቨስትመንትን ለማሳደግ ደግሞ የሚፈልጉ የራሱን የቻለ ምቹ ሁኔታዎች አሉ። አንዱ የቢሮክራሲው መሳለጥ፣ የአገልግሎት አሰጣጥ፣ የመንግስት ተቋማት አገልግሎት አሰጣጥ ኢንቨስተሩን የሚጋብዝ ከቢሮክራሲ የጸዳ ከሙስና የጸዳ አሰራር መዘርጋት፣ ተገማች የሆነ ሲስተም መኖር፣ እንዲሁም ደግሞ አጠቃላይ ሀገራዊ የጸጥታ ድባቡ የኢንቨስተሩን ኮንፊደንስ ቡስት የሚያደርግ የሚያሳድግ የሚያበረታታ መሆን አለበት። የውጭ ኢንቨስተሮችንም የሚስብ መሆን አለበት። ያን ለማድረግ ከዚህ በፊት በተደጋጋሚ ላነሳ ነው፣ ሀገራዊ ፖለቲካል ድባቡ የሰላም ሁኔታ እዛ ላይ በደንብ መሰራት አለበት። የኢትዮጵያ ስታቲስቲክስ አገልግሎት ያወጣው የዋጋ ንረት የሰኔ ወር ሪፖርት አጠቃላይ የዋጋ ንረት ወደ 199 በመቶ መውረዱን አስታውቋል። ይህም በብሔራዊ ባንክ ከተገለጸው ጋር ተመሳሳይ ነው። በሪፖርቱ የምግብ ነክ ዋጋ ንረት 227 በመቶ ሆኖ የተመዘገበ ሲሆን ምግብ ነክ ያልሆኑ ምርቶች ደግሞ 158 በመቶ እንደሆነ ተገልጿል። ለአሜሪካ ድምፅ አስመማየ ነው፣ ዋሽንግተን ዲሲ።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 በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ አድማጮቻችን፣ የምሽቱ ዝግጅቶቻችን ተጠናቀዋል። ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ 32 አባል ሀገራት መሪዎችና የቃል ኪዳኑ አጋር ሀገራት ተወካዮች ለ75ኛው የቃል ኪዳኑ ምስረታ ክብረ በዓልና ጉባኤ ዋሽንግተን ውስጥ ባለፈው ሳምንት በተሰበሰቡበት ወቅት ፕሬዚደንት ጆ ባይደን እንደተቀበሏቸው በማስታወስ በቪዲዮ ተቀናብረው የቀረበው የምሽቱ ርዕሰ አንቀጽ መልእክቱን ይጀምራል። ሪስ አንቀጹ በመቀጠል ፕሬዚደንት ባይደን በቃል ኪዳኑ ጉባኤ ላይ ካደረጉት ንግግር የተወሰደውን አቅርበዋል። እዚህ የዋሽንግተን ስምምነትን የተሰኘውን ሰነድ ፈርመው የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን ፈጥረዋል። ይህም በዓለም ታሪክ ብቸኛ ታላቅና ውጤታማ የመከላከያ ቃል ኪዳን ነው። ዛሬ ኔቶ ከመቼውም ጊዜ ይበልጥ ጠንካራ ኃይል አለው። ከመቼውም ጊዜ በልጥ ኃይላችን ጠንካራ መሆኑ መልካም ነው። ምክንያቱም ይህ ያለንበት የታሪክ ወቅት የጋራ ጥንካሬያችንን የሚጠይቅ ነው። ላለፉት 80 ዓመታት ለሚጠጋ ጊዜ የነበረና እየቀጠለም ያለውን የዓለምን ሥርዓት ለመገልበጥ ፈላጭ ቆራጮች ይሻሉ። በአውሮፓ ፑቲን በዩክሬን ላይ የውጅት ጦርነት እንደቀጠለ ነው። ፑቲን በዩክሬን እንደማያቆሙ እናውቃለን። ዩናይትድ ስቴትስና ሁለት ደርዘን የሚጠጉ የቃል ኪዳኑ አጋሮች ከዩክሬን ጋር የጋርዮች የጸጥታ ስምምነት ተፈራርመዋል። ተጨማሪ አገራት ወደፊት ስምምነቱን ይቀላቀላሉ። በሚቀጥሉት ወራት ዩናይትድ ስቴትስና አጋሮቿ በደርዘን የሚቆጠሩ ታክቲካዊ የአየር መከላከያ ሥርዓቶችን ለዩክሬን ለመስጠት አቅደናል። ምንም አትሳሳቱ፣ ሩሲያ በዚህ ጦርነት እየተሸነፈች ነው። ኪቭን ላለፉት ሁለት ዓመታት ተኩል ሳትወድማለች። ወደፊትም ትቀጥላለች። ወሳኝ በሆኑ ወቅቶች በተደጋጋሚ እንዳደረግነው ከመበታተን ይልቅ አንድነትን፣ ወደ ኋላ ከመጎተት ይልቅ መሻሻልን፣ ከፈላጭ ቆራጭነት ነጻነትን፣ ከፍርሃት ይልቅ ተስፋን መርጠናል። ከአትላንቲክ ወዲህና ተሻግሮ ያሉ ማኅበረሰቦች ለሰነቁት የጋራ የሰላምና ብልጽግና ራእይ ጎን በተደጋጋሚ ይቆመናል። ኔቶ ይህንን ራእይ ዛሬም ሆነ ወደፊት ጠብቆ እንደሚቆይ በይፋ ለማወጅ ተሰባስበናል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮቻችን ዝግጅቶቻችን ወይም ከዚህ በፊት ተላልፎ እንደገና ድጋሚ ለመመልከት የምትፈልጓቸውም በአሜሪካ ድምፅ እንዲሁም በዌብሳይታችን አማሪክ ዶት ቪኒስ ዶት ኮም ላይ እንዲሁም በፌስቡክ አት ቪዮ አማሪክ ላይ እንዲሁም በሌሎችም የመገናኛ አውታሮች በዩቲዩብ ና በኢንስታግራም በሌሎችም ልትከታተሉን ትችላላችሁ። የአሜሪካ ድምፅ አማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በቱ ሰዓት ቪኦኤ ኢትዮጵያ ቻናል ይደመጣል። እንድትከታተሉም እንጋብዛለን። ቀደም ብዬ እንደገለጽኩት ዝግጅቶቻችን በዌብ ሳይታችን አማሪክ ዶት ቪኒስ ዶት ኮም፣ በፌስቡክ አት ቪዮ አማሪክ ላይ፣ በትዊተር ሃሽታግ ቪ አማሪክ ላይ እንገኛለን። ኢንስታግራም ና ዩቲብ ላይም ልታገኙ ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 202 205 9942 የውስጥ መስመር 14 ላይ አስተያየታችሁን በተቀመጠላችሁ በድምፅ በተቀረጸው መመሪያ መሠረት አኑሩልን፣ ይደርሰናል። ሌላም በተጨማሪም የዋትሳፕ ቁጥራችን ደግሞ 2022513505 ነው። መልእክታችሁንም በዚሁ በድምፃችሁ ቀርጻችሁ ልታስቀምጡ ልትችላላችሁ። በኢሜይል ልታገኙን ከፈለጋችሁ ደግሞ ሆርን አትቪዮ ኒውስ ዶት ኮም የኢሜይል አድራሻችን ነው። በዛም መልእክቶቻችሁ ልታደርሱ እንችላላችሁ። እኛም ያደረሳችሁን መልእክት መሰረት አድርገን ለተለያዩ ዘገቦች ወደ እናንተ ማድረሳችን እንቀጥላለን። አብራችሁን ስለነበራችሁ እናመሰግናለን። የዛሬ ሐምሌ 9 2016 ዓመተ ምህረት የማክሰኞ ምሽት ዝግጅታችን እንዲመስል ነበር። ሳስተናግጃችሁ ያመሸሁት አስማማየ ነው ነበርኩኝ። በምሽቱ በስቱዲዮ ቅንንበር ደግሞ አብረን ቆየው ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት። laki like. uh -huh.